ቮይስ ኦፍ አሜሪካ ለሲዳማ ሕዝብ ውሳኔ ሕዝብ ድምፅ ከሰጡ መራጮች ውስጥ ዘጠና ስምንት ነጥብ አምስት ከመቶ የሚሆኑት ሻፌታን መምረጣቸውን የኢትዮጵያ ብሔራዊ ምርጫ ቦርድ በቅድሚያ ባወጣው ሪፖርቱ አስታውቋል። የምርጫ ዘመቻችን በአብይ ርዕስና በመጽሔቱም ተይዟል፣ ይቀጥላል። በመራጭነት ከተመዘገቡት ከ2 ሚሊዮን 280 ሺህ በላይ መራጮች ውስጥ 99.86 ከመቶ ድምፅ መስጠታቸውንም የሲዳማን ውሳኔ ህዝብ የቅድሚያ ሪፖርት ያወጣው የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ቦርዱ ተግዳሮቶች ብሎ የገለጣቸው በምርጫው ሂደት ውስጥ መታረም የሚገባቸው ወደ አንድ ወገን ያደሉ ጉዳዮችና ትምህርት የሚሆኑ ጉዳዮችም እንደነበሩ ተመልክቷል። ውሳኔ ሕዝቡ በሀገሪቱ የዴሞክራሲ ሥርዓት ግንባታ አንድ እርምጃ የተጓዘበት ነው ብሎ ቦርዱ እንደሚያምንም ገልጧል። ዮናታን ዘብዴዎስ መግለጫው ላይ ተገኝቷል። ተከታዩን ዘገባ ከሐዋሳ አጠናቅሯል። የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ አቶ ውብሸት አየለም የሲዳማ ውሳኔ ሕዝብ ግዛ ውጤት ዛሬ ማምሻውን በሐዋሳ ከተማ ኃይሌ ሪዞርት በሰጡት መግለጫ ይፋ አድርገዋል። በዚህም መሠረት በአጠቃላይ ከተመዘገበው 2280147 መራጭ ሚሊዮን 2277063 ሰው ድምፁን ሰጥቷል። ይህም የምርጫ ቀን የድምፅ መስጠት ተሳትፎ 99 86 በመቶ መሆኑን ያሳያል። ሲዳማ በነባሩ ክልል ውስጥ እንዲደራጅ ጎጆ ምልክትን የመረጠ ሰው ብዛት 33463 ሲሆን የሲዳማ በክልልነት መደራጀትን ሻፌታን የመረጠ ሰው ብዛት 2 ሚሊዮን 225 ሺ 249 ነው። በውጤቱም ሻፌታ የመረጠው 98.51 ፐርሰንት ሲሆን ጎጆን የመረጠው 1 ነጥብ አራት ስምንት ፐርሰንት ነው። በሂደቱ የዋጋ አልባ ድምፅ ቁጥር 18351 ነው። የኢፍድሪ ህገ መንግስት አንቀጽ 47 ንዑስ አንቀጽ ሁለት እና ሶስት ማንኛውም ብሔር ብሔረሰብ ወይም ህዝብ የራሱን ክልል የማቋቋም መብት አለው በማለት በሚደነግገው መሠረት የሲዳማ ህዝበ ውሳኔ ህጋዊና ሰላማዊ በሆነ መንገድ ተፈጽሟል። ውሳኔ ህዝቡ ዜጎች መብታቸውን በሰላማዊ መንገድ ተግባራዊ ያደረጉበትና በሀገሪቱ የዴሞክራሲ ግንባታ ስርዓት ውስጥ አንድ እርምጃ የተጓዘበት ነው ብሎ ቦርዱ እንደሚያምንም አመለክቷል። አቶ ብሼት ቦርዱ ትምህርት ወስዶበታል ያሏቸውን ጉዳዮች በጽሑፍ ባቀረቡት ሪፖርት አብራርተዋል። የህግ ማዕቀፍ እንዲወጣ፣ የአነስተኛ ቡድኖች መብት ጥበቃ፣ የሀብት ክፍፍል በቦርዱ የቀረበው ጥያቄ በክልል ምክር ቤት የተሰጠው ምላሽ መዘግየት፣ የህዝበ ውሳኔው ቅስቀሳ ሂደት የአንድን ወገን አማራጭ ብቻ የቀረበበት መሆኑና፣ የህዝበ ውሳኔውን ሂደት እንዲታዘቡ የክልሉ መንግስት ወኪሎች እንዲመድብ በተደጋጋሚ ጥያቄ ቢቀርብለትም አለመመደቡ፣ የድምፅ መስጫ ጣቢያዎችን ለመወሰን የሚያስፈልገው የህዝብ ቁጥር የተሟላ መረጃ አለመኖር በተወሰኑ የሐዋሳ ከተማና የገጠር አካባቢ ድምፅ መስጫ ጣቢያዎች የማይመለከታቸው ሰዎች መገኘት፣ በድምፅ ሰጪዎች ላይ በአንዳንድ ጣቢያዎች ተጽዕኖ የማሳደር ሁኔታ መታየት፣ በአንዳንድ ቦታዎች በድምፅ ሰጪዎች ብዛት ምክንያት የድምፅ መስጫ ጣቢያዎች መጨናነቅ መከሰቱ በህዝበ ውሳኔው ውጤት አገላለጽ ላይ ከሐዋሳ ከተማና ከዞኑ መስተዳድር ተቋማት ኃላፊዎች በቦርዱ ይፋዊ መግለጫ ከመሰጡ በፊት አስቀድሞ የመገመት እና የመግለጽ ችግር መታየቱ፣ በአንዳንድ የድምፅ መስጫ ጣቢያዎች በህግ የተቀመጠውን የምርጫ ጣቢያ መክፈቻና መዝጊያ ሰዓት አለመጠበቅ እንደ ዋና ተግዳሮት የሚጠቀሱ ነው። በምርጫ ውህደት ውስጥ መታረም የሚገባቸው ወደ አንድ ጎን ያደሉም ጉዳዮቹ እንደነበሩ ነው የቦርዱ ምክትል ሰብሳቢ ወይዘሪት ብርቱካን ሚደቅሳ ውጤቱን በተመለከተ ከጋዜጠኞች ለተነሱ ጥያቄ ምላሽ ሰጡ ተናገሩት። ህዝበ ውሳኔው ሂደት ላይ በአንድ ወገን ብቻ የቀረበ ነበር ሀሳቡ የሚልና ጫና ተደርጓል የሚል ሁለት ሀሳብ አንድ ጋዜጠኛ ጠይቋል። ቅድም አንድ ጠያቂም ሲሉት እንደነበረው ቦርዱም ደጋግሞ ሲገልጽ እንደነበረው ይሄ ህዝበ ውሳኔ በአይነቱ ሌሎች በጣም ፉክክር የሚደረግባቸው ወገን ተለይቶ ክርክር ከሚደረግባቸው የምርጫ ሂደቶች የተለየ ነው ከመነሻውም በተለይ በደቡብ ክልል በኩል ክልልነት ጥያቄ በዞን ምክር ቤት የተሰጠውን ራሱ ክልሉ የደቡብ ክልል ማለት ነው አጽድቆት ስለነበረ ነዋሪዎቹን ወይም መራጮቹን ከኛ ጋር ቆዩ ብለን ወጥተን መከራከር አስቸጋሪ ይሆንብናል ብሎ ለቦርዱ በመግለጹ የተነሳ ሁለት ወገን የሚከራከርበት ሆኖ አልወጣም። ያንን ክፍተት ለመሞከር ደግሞ የተለያዩ አካላት የሲቪል ማህበራት ፓርቲዎችን ቢሆኑ አስተዳደሩንም ጨምሮ ለዜጎች ይሄን ቢመርጡ የሚኖራቸው ጥቅም ያን ቢመርጡ የሚኖራቸውን ጥቅም፣ ሊያጋጥማቸውንም የሚችለውን ችግር እንዲያስረዱ በሚል ቦርዱ ብዙ ጥረት ቢያደርግም በሲቪል ማህበራት በኩል ብዙ ተሳታፊ ባለመምጣቱ በሲዳማ አስተዳደር በኩል ደግሞ ሊገኙ ባለመቻላቸው ሲዳማ አካባቢ በሚንቀሳቀሱ ፓርቲዎችን ለመሳተፍ ፈቃደኛ ባለመሆናቸው ይህ አልተሳካም። በቀጣይም ሲዳማ ክልል ሆነው እንዲቀጥል ከህገ መንግስቱ ጋር በተያያዘ ምን ይደረጋል ለተባሉትም ሰብሳቢዋ የሚከተለው ምላሽ ሰጥተዋል። በእርግጥ የህገ መንግስት አተረጓጎም ያው ራሱን የቻለ አካሄድ አለው። ይሄ ደግሞ ስልጣን የተሰጠው አካል አለ። ግን ከመግለጫችን እንደተመለከታችሁት በህገ መንግስቱ አንቀጽ አርባ ሶስት እስር ቀጥሎ የሚደረገው አንድን ክልል በክልልነት ጥያቄ ያቀረበን አካል በክልልነት ታውቆ ፌዴሬሽኑ እንዲቀላቀል የሚሟላ ይገባል ተብሎ ሶስተኛው ነጥብ ነው። አሁን ቀጣዩ ብለን ስለምናምን ሶስተኛው ነጥብ ደግሞ ተብሎ የተቀመጠው የቀደመው የክልል አስተዳደር ጥያቄውን ላቀረበው አካል የስልጣን ርክክቡን መፈጸም አለበት ይላል እና እሱ ይፈጸማል ብለን ነው በእኛ በኩል የምንጠብቀው ያንን ሽግግር ደግሞ ፍጹም ሰላማዊ በሆነ መንገድ የደቡብ ክልል እና የሲዳማ አስተዳደር ያደርጉታል ብለን ነው የምንጠብቀው ማለት ነው። ያንን በመግለጫችን ላይ አመላክተናል ሲዳማ በክልል እንዲደራጅ እንሻለን በማለት የሻፈታን ምልክት የመረጡት ሁለት ሚሊዮን ሁለት መቶ ሃያ አምስት ሺ ሁለት መቶ አርባ ዘጠኝ ወይም ዘጠና ስምንት ነጥብ አምስት አንድ በመቶ ሲሆኑ አይ ከደቡብ ክልል ጋር ብንቆ ይሻለን ነበር ያሉት ደግሞ ሰላሳ ሶስት ሺ አራት መቶ ስልሳ አራት ወይም አንድ ነጥብ አራት ስምንት ከመቶ መሆኑን ከውጠቱ ማወቅ ተችሏል። በመጨረሻም ይህ በመሆኑ በሕገ መንግስቱ አንቀጽ 47 ንዑስ አንቀጽ 3 ህዝባር ላይ በተቀመጠ መሰረት ህጋዊ ሂደቱን ተከትሎ ሲዳማ አስረኛውም የኢትዮጵያ ብሔራዊ ክልላዊ መንግስት ሆኖ የሚደራጅ ይሆናል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳ